ጥያቄ አንድ ከላቀው አላህ ጋር ሊኖር የሚገባው ሥርዓት ወይም አደብ እንዴት ነው? መልስ፦ አንደኛ ጥራት ይገባውና የላቀው አላህን ማላቅ፣ ሁለተኛ ተጋሪ ሳያደርጉበት እርሱን በብቸኝነት ማምለክ፣ ሦስተኛ እርሱኑ መታዘዝ፣ አራተኛ አላህን አለማመፅ፣ አምስተኛ ለቁጥር የሚያታክት ለሆነው ችሮታውና ጸጋው ማመስገንና ተገቢውን ሹክር ማድረስ ስድስተኛ ቀድሞ ለወሰነው እጣ ፈንታ መታገዝ ነው።